ቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን። መስታወት አድረጋውም እዚህ ጋቢና አብራኛለች። ሰላም፣ እንደምናመሻችሁ በዛሬው ዝግጅታችን የኢትዮጵያ መንግስት የፖለቲካ መሪዎችንና ሌሎችም ሌሎችን ታሳሪዎችን ለመፍታት የደረሰበት ውሳኔን አስመልክቶ በአዲስ አበባ የዩናይትድ ስቴትስ ኢምባሲ የሰጠውን መግለጫ ይዘናል። የእስረኞቹ መፈታት የፖለቲካ ምህዳሩን ለሁሉም ኢትዮጵያውያን ከማስፋት አንጻር የተወሰደ እርምጃ መሆኑን መንግስት አስታውቋል። ይህ እኛ በጣም የምናበረታታው ነው። በሌላኛው ዘገባችን በኢትዮጵያ ባለፉት ጥቂት ዓመታት የተከሰቱ የጸጥታ ችግሮችና ሌሎች ሁኔታዎችም የቱሪዝም ዘርፉ እድገት ላይ ያላቸውን ጫና የተመለከተ ዘገባ ይዘናል። ሆቴሎች ባለፈው አመት በነበረው ግርግር እንዲሁም በመንታዊ ቤታቸው በአማካይ ከሀያ በመቶ በላይ ቅናሽ ማሳየቱን ገልጠው ነበረ። ዘንድሮም የተወሰነ ቅናሽ እንዳለ ሲጠቅሱ ማድረግ ተችሏል። እና እንዲህ ያሉ ነገሮች የቱሪዝም ዘርፉ እየተሰታተኑ ሲሆንም፣ መንግስት ግን በአንፃሩ የተሻለ ስጋታ የሚያዩበት ወቅት ነው እያሉ እየገለጠ ይገኛል። የሪፖርተር ጋዜጣ የንግድና ምጣኔ ሀብት አምድ ከፍተኛ አዘጋጅ ብርሃኑ ፈቃደ ሁኔታውን ያብራራልናል። በሌላኛው ዘገባ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሁለት የሰጡትን የጋዜጣዊ መግለጫ በተመለከተ ከአስመራ ዘጋቢያችን ብርሃነ በርሀ ማብራሪያ ይሰጠናል። የመጨረሻው ዘገባችን ደግሞ ቡና ለጤናው ጠቃሚ ነው ይለናል። አብዛኛውን ጊዜ በቃ ያው በቃ በብዛት እንግዲህ እዛ አካባቢ የተለመደው በጫው ነው እንግዲህ በስኳር አልለመድነው እዛው ጅማ አካባቢ ጨው እንጠጣለን። ግን ያው ቢያንስ ከምሳ በኋላ ሁለት ሲኒ ደስ ስለሚለኝ ይጠጣለው። ግን እኔ አሁን ጠጓራይ መጣም ስለሚያመኝ ብናስጠጭ ብሎ ሐኪም ከልክሎኝ ነው አንድና ሁለት ሲኒ መጠጣት የጀመርኩት። እስከ ዘጠኝ ሲኒ ይጠጣ ነበር። እንግዲህ ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ናይጄሪያ ውስጥ በሚገኝ የጋራ መኖሪያ መንደር ከአዲሱ የአውሮፓውያን 2018 ዓ ም ዋዜማ ጀምሮ በተካሄደ አመፅ 80 ያህል ሰዎች መሞታቸውን ፖሊስና ባለስልጣናት አስታውቀዋል። ግጭቶቹ በአብዛኛው በሙስሊሞች የቀንድ ከብተ ጠባቂዎችና በክርስቲያን ገበሬዎች መካከል ሲሆን መነሻውም ከእርሻ መሬት አጠቃቀም ጋር የተያያዘ እንደሆነ ተገልጧል። ፕሬዚዳንት ሙሐሙዱ ቡሁሪ ለአካባቢው ተጨማሪ የፖሊስ ጥበቃ ማዘዛቸውን አጃንስ ፍራንስ ፕሬስ ዘግቧል። ተመሳሳይ ግጭት በሀገሪቱ ማዕከላዊ ክልል መቀስቀሱም የተገለጸ ሲሆን ይህ ሁኔታ ደግሞ ፕሬዝዳንቱ አምና መረጋጋት አመጣለው ያሉትን ቃል አጠራጣሪ ውስጥ የሚከት እንደሆነም ተመልክቷል። ዩናይትድ ስቴትስ ውስጥ ለ20 ዓመታት ገደማ ለኖሩና ወደ 262500 ለሚሆኑ የኤልሳልቫዶር ዜጎች የተሰጠውን ጊዜያዊ ጥበቃና ከለላ የዩናይትድ ስቴትስ መንግስት ሊሰርዘው መሆኑን ያስተዳደሩ ከፍተኛ ባለስልጣናት ይፋ አደረጉ። ኤል ሳልቫዶር ውስጥ እንደ አውሮፓውያን ዘመን አቆጣጠር በ2001 ዓ ም የደረሰውን ርዕደ ምድር ተከትሎ ከአሜሪካ እንዳይወጡ ለብዙ መቶ ሺዎች የአገሪቱ ዜጎች የተሰጠው ይህ ጊዜያዊ ጥበቃና ከለላ ለአውሮፓውያን ዘመን አቆጣጠር በመጪው 2019 ዓ ም መስከረም ዘጠኝ ቀን እንደሚያበቃ ተገልጧል። በዚህ ቀን በአውሮፓውያኑ መስከረም 9 2019 ማለት ነው፣ ዩናይትድ ስቴትስ ውስጥ ለ20 ዓመታት ያህል የኖሩና በህጋዊ መንገድ ስራ ላይ የነበሩ ከሆኑ የመኖሪያ ፈቃዳቸው ወደ ኢሚግሬሽን ይመራላቸዋል። በመጨረሻም የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በመጀመሪያው የቺሊ ጎብኝታቸው ህጻናት ላይ በ በካህናት ለደረሰው ወሲባዊ ወከባ ምሕረት ጠይቀዋል። ይህ የካቶሊክ ቤተ ክርስቲያንን ክብር ያጎደፈ የተባለው ቅሌት የማይጠገን ጉዳት እንደሆነና በአቡኑ ጉብኝት ላይ መጥፎ ገጽታ እንዳሳደረ ተነግሯል። ይቅርታ መጠየቅና ጉዳተኞቹንም ለመደገፍ አስፈላጊ የሆነውን ጥረት ሁሉ ማድረግ ትክክለኛ እርምጃ እንደሆነ የተናገሩት አባ ፍራንሲስ ይህ አይነቱ አድራጎት ዳገም እንደማይፈጸምም ገልጸዋል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ። ጋቢና፣ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ወደ መጀመሪያው ዘገባችን ነው የምናልፈው። የኢትዮጵያ መንግስት የፖለቲካ መሪዎችንና ሌሎችንም ታሳሪዎች ለመፍታት የደረሰበት ውሳኔ የሚያበረታታ የመጀመሪያ ውሳኔ መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ገለጸ። ዩናይትድ ስቴትስ የኢትዮጵያ መንግስት የፖለቲካ ምህዳሩን እንዲያሰፋ ስትጠይቅ የጸረ ሽብር ህጉ አተገባበር እንደሚያሳስባት ስትገልጽም ቆይታለች። እስክንድር ፍሬው ተከታዩን ከአዲስ አበባ አድርሶናል። የዩናይትድ ስቴትስ ኤምባሲ መግለጫ በተለይ ትናንት በፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባዬ የተካሄደውን ጋዜጣዊ ጉባኤ ተከትሎ የመጣ ነው። እስካሁን ባላቸው መረጃ ብቻ ከአምስት መቶ በላይ ታሳሪዎች እንደሚፈቱ ነው ጠቅላይ ዋና አቃቤ ሕጉ የገለጹት። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ የመንግስት እርምጃ የሚያበረታታ መሆኑን አስታውቋል። በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት የመንግስት ውሳኔ የሚያበረታታ የመጀመሪያ እርምጃ ነው ብለዋል። ስ ፖ ኢትዮጵያን ስ ሪ ንሪጅ የእስረኞቹ መፈታት የፖለቲካ ምህዳሩን ለሁሉም ኢትዮጵያውያን ከማስፋት አንጻር የተወሰደ እርምጃ መሆኑን መንግስት አስታውቋል። ይህ እኛ በጣም የምናበረታታው ነው። የሌሎች ታሳሪዎች ጉዳይም እየታየ መሆኑንና ወደፊት የተጨማሪ ሰዎችን መፈታት በተመለከተ ይፋ የሚደረግ መረጃ እንደሚኖርም ከመንግስት መግለጫ ተረድተናል። እናም ይህ የሚያበረታታ የመጀመሪያ እርምጃ መሆኑን ነው እየተናገርን ያለ ነው ነው ያሉት። ጉዳያቸው እየታየ ያለ ወይም የሚታይ ሌሎች ታሳሪዎች ሁኔታም በተመሳሳይ መንፈስ እንደሚስተናገድ ኤምባሲው ተስፋውን ገልጿል። በምን አይነት ተመሳሳይ መንፈስ ማለታቸው እንደሆነ የጠየኳቸው ቃል አቀባዩ ተከታዩን መልሰዋል። የሁሉም ታሳሪዎች ጉዳይ በዚህ አግባብ መታየት እንዳለበት በእርግጠኝነት እናምንበታለን። የኢትዮጵያን የዲሞክራሲ ሂደት ማፋጠንን ዓላማ ባደረገ አግባብ ይህና የፖለቲካ ምህዳሩን የማስፋት ጉዳይ መንግስት በቅርቡ የተናገረው ነው እና ሁሉም ጉዳዮች ከእነዚህ ሁኔታዎች ጋር በተያያዘ ሊያስገኙ ከሚችሉት ጠቀሜታ አንጻር እንደሚታዩ ተስፋ እናደርጋለን። ዩናይትድ ስቴትስ የኢትዮጵያ መንግስት የፖለቲካ ምህዳሩን እንዲያሰፋ በተለያዩ አጋጣሚዎች ስትጠይቅ ቆይታለች። በተለይ የጸረ ሽብር ህጉ አተገባበር እንደሚያሳስባት የገለጸችባቸው አጋጣሚዎች አሉ። ባለፈው ኅዳር መጨረሻ ስለዚሁ የጠየቅኳቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር በዚህ ህግ ምክንያት የታሰሩ የፖለቲካ ሰዎችና ጋዜጠኞች ጉዳይ በደንብ መታየት እንዳለበት ነበር ያብራሩት። ይበልጡኑ ፖለቲካዊ መብቶቻቸውን በመጠቀም ሰላማዊ በሆነ መንገድ ሀሳባቸውን ከመግለጻቸው ጋር በተያያዘ የታሰሩና በስር ላይ የሚገኙ ሰዎችን በተመለከተም የእነዚህ ሰዎች ጉዳይ በደንብ መታየት ያለበት ይመስለኛል። የኢትዮጵያ መንግስትም የጸረ ሽብር ህጉን ፖለቲካዊ እንቅስቃሴዎችን ለማቀዝቀዝ በሚመስል ሁኔታ የመጠቀሙን ችግር እንዲያጤነው በይፋና በግል ግንኙነቶቻችን እናበረታታለን። የኢትዮጵያ መንግስት ባለሥልጣናት በሰጡት መግለጫ የ528 ሰዎች ክስ ተቋርጦ በነገው ዕለት እንደሚፈቱ ጠቁመዋል። በቀጣይ ሂደት ደግሞ በይቅርታ የሚፈቱ እንደሚኖሩ ጠቅሰዋል። ነገ እንደሚፈቱ ከሚጠበቁት መካከልም ሆነ በሂደት የይቅርታው እርምጃ ተጠቃሚ ከሚሆኑት ውስጥ ምን ያህሉ የፖለቲካ ፓርቲ መሪዎችና አባላት እንደሆኑ ግን አልተገለጸም። አሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ hw j hew oda hew bridah hw dhx bur w dih a dhaaav በዛሬ ጋቢና የኢትዮጵያን የቱሪዝም ኢንዱስትሪ የተመለከተ ዘገባ አካተናል። የባህልና ቱሪዝም ሚኒስቴር ባለሥልጣናት ለሕዝብ ተወካዮች ምክር ቤት ባቀረቡት የስራ አፈጻጸም ዘገባ የቱሪዝም ኢንዱስትሪው እድገት ማሳየቱን ባለፈው ስድስት ወር ብቻ 1.8 ቢሊዮን ዶላርስ መገኘቱን ሲገልጹ የአስጎብኚ ድርጅቶችና ሆቴሎች በሀገሪቱ የተከሰቱ የጸጥታ ችግሮችና የመሰረተ ልማት ፈተናዎች ገበያቸውን እንደቀነሱ ያስረዳሉ። የሪፖርተር ጋዜጣ የንግድና ምጣኔ ሀብት ከፍተኛ አዘጋጅ ብርሃኑ ፈቃድን ማምሻውን አነጋግሬዋለሁ። ከበጀት ዓመቱ የስድስት ወር አፈጻጸሙን የዘርፉን የተመለከተ ሪፖርት ነው የቀረበው። ሚኒስትሯ ዶክተር ሂሩት እንደገለጹት ከሚሰጋው ይልቅ የተሻለ አፈጻጸም ታይቶበታል የሚል ነው። በገንዘብ ረገድም በመጡት ቱሪስቶች ረገድም ያስቀመጧቸው ቁጥሮች አሉ። ለምሳሌ በዚህ ዓመት በስድስት ወራት ውስጥ ከአንድ ነጥብ ስምንት ቢሊዮን ዶላር በላይ ቱሪዝም ገቢ እንደተገኘ አራት መቶ ሀምሳ ሺህ ወይም ከአራት መቶ ሺህ በላይ ቱሪስቶችም ሀገሪቱን እንደጎበኙ ጠቅሰዋል። እንግዲህ እንደምታውቀው በዋናነት የቱሪዝም ከፍተኛ ቱሪስቶች የሚስተናገዱበት ወቅት የሚባለው ከዚህ ከጥር ወር ጀምሮ ያለው ጊዜ ነው። ከዛ በፊት ያለው በተለይ ከመስከረም ወር በፊት ጀምሮ ያለው ጊዜ ዝቅተኛ የቱሪስት ቁጥር የሚስተናገድበት ወይም ብዙም ቱሪስት የማይመጣበት ጊዜ ተብሎ ይወሰዳል። ይህ ሆኖ ሳለም እንግዲህ በመጀመሪያውና በሁለተኛው ሩብ ዓመት የተመዘገበው ውጤት ላቅ ያለ ነው ብለው ይህንን ለፓርላማ አባላት ሲናገሩ እንግዲህ አድምጠናል። እንግዲህ በስራው የተሰማሩ ሰዎችንም ስናነጋግራቸው ነበር። እናንተም እንደዚሁ ከዚህ በፊትም ቱሪዝም ዘርፉ በተለይ በሀገሪቱ የተቀሰቀሱ ሕዝባዊ እንቅስቃሴዎች ተቃውሞዎችን ተከትሎ የአስቸኳይ ጊዜ አዋጁን መታወጅ ተከትሎ ከዛም ባለፈ ደግሞ የተለያዩ የውጭ ሀገራት መንግስታት የጉዞ ማስጠንቀቂያ ማውጣታቸው ሁሉ ይታወሳል። እና ይሄ የቱሪዝም ዘርፉ ላይ ከባድ ጫና እንደሚያሳድር ነው ሲገለጽ የነበረው ግን ቁጥሩን ስንመለከት በጣም ብዙ ሰው እየመጣ እንደሆነ ነው የገለጹት። እንዴት ነው ይሄን የሚያሰሉት አሃዙን? እሱ ላይ ነው እንግዲህ ብዙ ትንሽ ግራ የሚያጋቡ ነገሮችን የምታየው የተደበላለቁ ነገሮች አሉት። ማለት በእርግጠኝነት ቱሪስቱ የሚመጣበት መጠን ቁጥሩንና እዚህ ሀገር በቆይታው ያጠፋዋል ተብሎ የሚታሰበው የገንዘብ ዝቅተኛ የገንዘብ መጠን አለ ይህና የመጣው ቱሪስት ቁጥር አባትህ ስታስቀምጠው ከሚገለጸው በመንግስት ከሚገለጸው ቁጥር ጋር ትንሽ የሚራራቅ አሀዝ ታገኛለህ። ግን በሌላ አንጻር ደግሞ ምን አለ በቱሪዝም ዘርፍ ውስጥ የኢትዮጵያ አየር መንገድ ገቢም አብሮ የሚጠቀስ በመሆኑ ይህ ነው እንግዲህ አንዳንድ ጊዜ ቁጥሩን በጣም ከሚጠበቀው በለ አጋኖት እንደሆነ የሚታሰበው ስለዚህ የቱሪዝም ገቢ የሚሰላባቸው ዘዴዎች ትንሽ መም ኢንቨስቲጌት ማድረግ ወይም እንደዚህ መከታተል ና መረዳት ያለብን ይመስለናል። ምክንያቱም የኢትዮጵያ አየር መንገድ ገቢ በተለይ ከትራንዚተሮች ከሚያጓጉዛቸው ሰዎች የሚገኘው ገቢ፣ የትኬት ገቢ፣ የተፋፋሪዎች ትኬት እንደዚህ የካርጎ ገቢ እንደዚህ የመሳሰሉ በርካታ ገቢዎች ስላሉት ስፔሲፊካሊ የኢትዮጵያ አየር መንገድ ገቢና የቱሪዝም በሀገሪቱን ለመጎብኘት ለመዝናናት በሀገሪቱ የተለያዩ ቅርሶችን ተዘዋውረው ለማየትና ለስብሰባ የሚመጡ ሰዎች በትክክልም እዚህ ሀገር በቆዩባቸው ጊዜያት በነበራቸው ቆይታ ያጠፉትን የገንዘብ መጣል ቀምረ ስታስቀምጠው በጣም በጣም የተጋነነ ቁጥር በተለይ የኢትዮጵያ አየር መንገድ እና የቱሪስቶቹ በኢትዮጵያ የነበራቸው ቆይታ ተዳምሮ ሲመጣ ከፍተኛ ቁጥር ሊሰጥ እንደሚችል የታመነ ነው። ከዚህ አኳያ አሻሚነት ያለው የገቢ መጠን ሲገለጽ የምንሰማው ከዚህ አኳያ ይመስለኛል። እሱንም እንዴት እንደሚሰላ ስናጠያይቅ ነበረ። በተለይ ከኢትዮጵያ አየር መንገድ ሰዎች ለአንድም ቀን ለሁለት ቀንም የሚመጡት ለጉብኝት ብለው የሰጡት ቁጥር ካለ ከእሱ ጋር እየተያያዘ ቁጥሩ በጣም እየሰፋ እንደሆነ እየገለጹ ነው ያሉት። በአንጻሩ ደግሞ ገቢያችንን ኪሳችንን እኛንን የምናውቀው በአንዳንድ በሆቴል እና በቱሪዝም በማስጎብኘት ስራ ላይ የተሰማሩ ሰዎች ከገበያቸው አንድ አምስተኛ በአንድ አምስተኛ መቀነሱን ይናገራሉ። የአስጎብኚዎች ድርጅት ብቻም ሳይሆን በተለይ ባለፈው ዓመት በነበረው ግርግር ምክንያት አሁን እንኳን ጋብ ብለዋል፣ ሰዎችም እየመጡልና የሚል መግለጫ ይሰጣሉ። ግን እኛ ያነጋገርናቸው ሰዎች ደግሞ በአንጻሩ የተለየ ምልከታ አላቸው። ለምሳሌ ላሊበላ በዓመት ከሰማኒያ ሺህ በላይ ጎብኚዎች እንዳሉት ይታሰባል። ማለት አሃዞች ይሄንን ይናገራሉ። በአሁኑ ወቅት ግን ይህ ቁጥር እየወረደ እስከ አርባ ሺህ ሰላሳ ሺህ ድረስ እንደሆነ ነው እኛ ያነጋገርናቸው የአስጎብኚ ድርጅት ያላቸው ሰዎች የገለጹት። በአንዳንድ ቦታ ደግሞ ከሚታሰበው በላይ ከፍተኛ ቁጥር አለ የሚል መረጃም ከባህልና ቱሪዝም ሚኒስቴር እና ከአንዳንዶቹ የአካባቢ አስጎብኞች ሲገለጽ ትሰማለ። በሌላ አንፃር ደግሞ ቱሪስቱ እዚህ ሀገር ያለውን ቆይታ የሚፈታተኑ የጸጥታው ጉዳይ ብቻም ሳይሆን እዚህ ከመጣም በኋላ ያሉት የመስተንግዶ ችግሮች በተለይ በአስጎብኚ ድርጅቶች እና በአካባቢ አስጎብኚ እነዚህ ሎካል ጋይድስ በሚባሉት መካከል ባለ የዋጋ አተማመን በሚታየው እያንዳንዱ ቱሪስት በሚያልፍባቸው አካባቢዎች የተጋነነ ዋጋ ይጠየቃል፣ በሚል ምክንያት የቆይታ ጊዜያቸውም ሲያጥር እንደሚታይ ታዝበናል። በተደረጉ አንዳንድ ውይይቶች ላይ ተሳትፈን ይህንን ነገር ለመረዳት ችለናል። የአካባቢ አስጎብኚዎች ቱሪስቱ ባለፈባቸው አካባቢዎች ላይ መክፈል ያለበትን እንዲከፍል ይጠይቃል። ለምሳሌ ላሊበላ አካባቢ አስር ውቅር አብያተ ክርስቲያናት እንዳሉ ይታወቅ። እንግዲህ አስሩንም የሚጎበኝ አንድ ቱሪስት በትንሹ ሀምሳ ዶላር እንዲከፍል ይጠበቅበታል። ይሄ እንግዲህ በስተዋል ተጋኗል፣ አግባብ አይደለም ብለው ደግሞ የአስጎብኝ ድርጅቶች ሲወቅሱ ትሰማለህ። ይህ ብቻም አይደለም። በየአካባቢው አካባቢ ይዘን የሄድን ቁጥር ለማይከፈልባቸውም ነገሮች እንዲሁ ብቻ የአካባቢ አስጎብኚ ስለተባሉ ብቻ ወይም በተደራጅተው የገቢ ምንጭ ስላደረጉት ብቻ እንደ ኮቴ ክፍያ አይነት የሚጠይቁናሉ በማለት ቅሬታ እና ስሞታ ሲያቀርቡም ታዝበናሉ እና እንዲህ እንዲህ ያሉት ነገሮችም ቱሪስቶቹ በአንድ አካባቢ ላይ ሊኖራቸው የሚችለውን ቆይታ ያፈጥረዋል። ይህ ሲሆን አሁንም ገቢው ላይ ዞሮ ዞሮ ኢምፓክት ማምጣቱ አይቀርም እና የዚህ የገቢ ስሌቱ ላይ ትንሽ አጠቃጣጡ ነገሮች እንዳሉት ከተለያየ አቅጣጫ መገንዘብ ይቻላል። ቅድም ያነሳው ለሌላው ሆቴሎች ባለፈው ዓመት በነበረው ግርግር እንዲሁም በመኝታ ይዞታቸው በአማካይ ከሀያ በመቶ በላይ ቅናሽ ማሳየትን ገልጸው ነበረ። ዘንድሮም የተወሰነ ቅናሽ እንዳለ ሲጠቅሱ ማድረግ ተችሏል እና እንዲህ ያሉ ነገሮች የቱሪዝም ዘርፉን እየተፈታተኑት ቢሆንም መንግስት ግን በአንጻሩ የተሻለ ስጋት የሚያየበት ወቅት ነው እያለ እየገለጸ ይገኛል። በጣም ነው የማመሰግነው። እንግዲህ ሁኔታውን እየተከታተልን ተጨማሪ ዘገባ የምናቀርብበት ይሆናል። ብርሃኑ ፈቃደ የሪፖርተር ጋዜጣ የንግድና ምጣኔ ሀብት ከፍተኛ አዘጋጅ ነው። ለሰጠህን ማብራሪያ አመሰግናለሁ። እኔም አመሰግናለሁ። Gabina VOA the Aragao. With Elena Fente and Mr. Ward Aragao. Tiyase kezafe la chat <laughs> la <laughs> chut <laughs> Gabina no President ኢሳያስ አፈወርቄ እሁድ ዕለት የሰጡትን የጋዜጣዊ መግለጫ በተመለከተ ከአስመራ ዘጋቢያችን ብርሃነ በርሀ ማብራሪያ ይሰጠናል። ሰለሞን አባት አነጋግሮታል። ብርሃነ፣ የኢትዮጵያ ጉዳይ ተነስቶ እንደነበረ በዚህ በፕሬዚደንቱ ጋዜጣዊ መግለጫ ላይ ጠቅሰህ ነበርና ምንድን ነው ያሉት ስለ ኢትዮጵያ? አሁን በኢትዮጵያ ላይ ያለው የብሔሮች ግጭትና ያለመረጋጋት፣ በተለያየ ጊዜ የሚታየው የህዝባው ተቃውሞ፣ የኢትዮጵያ የፌዴራል አንቀጽ ሰላሳ ዘጠኝ ላይ የወጣው ህገ መንግስት የራስን እድል በራስ የመወሰን መብት እስከ መገንጠል የሚለው አንቀጽ ማለት ነው። እሱ ከድሮም ጀምሮ ኤርትራና ኢትዮጵያ ነጻ ከመውጣታቸው በፊት በሜዳ ትግል ላይ እያሉ ጀምሮ ኤርትራ ይህን ጉዳይ እንደማትቀበለው ከዛም ጀምራ አጥብቃ አትቃወመው እንደነበረና አንቀጽ ሰላሳን ትሽዓተን ናይ ፌደራላዊት ዴሞክራሲያዊት ኢትዮጵያ ቅዋም አንብቦም እንታይ ከም ድብል ክትርኢ ትኽእል ኢኻ አምታ ከነጻነት በኋላ ግን ይሄ ጉዳይ በቀጥታ ህገ መንግስት ገብቶ በመተግበሩ አሁን ላለው የብሔር አለመስማማት ግጭቶች ደግሞ ዋናው ምክንያት እሱ እንደሆነና ተጠያቂውም አሁን በስርዓት ላይ ያለው መንግስት ወያኔ ወይ ደግሞ ይሄ ወደግ የኢህአዴግ መንግስትና የተወሰኑ ደግሞ በሱዳን ላይ የሚገኙ የተወሰኑ ማይኖሪቲ ብለው የገለጧቸው አንዳንድ ኤርትራና የአካባቢውን ሰላም የማይፈልጉ ቡድኖች የፈጠሩት ነገር ስለሆነ ተጠያቂነትም ቃ በስልጣን ላይ ያለው መንግስትና እነዚህ በሱዳን የሚገኙ ማይኖሪቲ ብለው የገለጧት ይሄ እዚህ አካባቢን ሰላም ማደፍረስ የሚፈልጉና ዋናው ደግሞ ያው አንቀጽ ሰላሳ ዘጠኝ የሰጠው ኃላፊነት እና ስልጣን እንደሆነ ነው ፕሬዚደንቱ ያሰመሩበት። ኢትዮጵያ ውስጥ የብሔር ወይም የጎሳ ግጭት አለ ብለው ያምናሉ? እንደ ፕሬዚደንቱ ተጠይቀው ይሆን ስለዚህ ጉዳይ ተናግረዋል። የጎሳ ወይም የብሔር ግጭት ብለው ቃሉን እነዚህን ቃላት ተጠቅመዋል። አሁን ፕሬዚደንቱ እንደገለጹት በተለያዩ ሚዲያዎች ላይ ሁሌ እንደምንሰማው የተለያዩ ግጭት እንዳለ በተለያየ ሚዲያ ላይ የሚናፈስ ወሬ ሁሉም ሰው የሚያውቀው የጠቀሱት ከዘጠና ሰባት በኢትዮጵያ አቆጣጠር ጀምሮ የተነሳው ተቃውሞ የህዝብን ዋናው ጠንቁና መንስኤው ይሄ ጉዳይ የብሔሮቶች ቲ አንቀጽ ሰላሳ ዘጠኝ እሱ እንደሆነ ነው። እንግዲህ ፕሬዚደንቱ አጥብቀው የገለጹት ለመሆኑ ኢትዮጵያ ውስጥ ቆየ ቆየውን እስካሁን ድረስ ሲታይ የነበረውን ያለመረጋጋት ሁኔታ እንዴት ነው ፕሬዚደንቱ የሚመለከቱት በችልታ ነው የሚያዩት ወይስ ያሳስባቸዋል ስለዚህ የተናገሩት ነገር አለ ፕሬዚደንቱ እዚህ ላይ ምንድን ነው ያሉት የኢትዮጵያ ጉዳይ ከማንም ሀገር በይበልጥ ለኤርትራ የኢትዮጵያ ሰላም ለኤርትራም በጣም አስፈላጊ እንደሆነና የኢትዮጵያ ጉዳይ ለኤርትራም ዋናው ጉዳይ መሆኑን ጠቅሰው ሁለቱ ህዝብ በደርግ ጊዜ አብረው ተዋግተው ተሰውተው ናጽነት ካገኙ በኋላ ያን ስርዓት ጥለው ጥለው ናጽነታቸውን ካገኙ በኋላ ሁለተኛው የዓለም ጦርነት በፊት መገኘት የሚገባውን የነጻነት ጥያቄ ባለማግኘት እሱን ግን በዘጠና አንድና ከተደረገው ናጽነት በኋላ የእሱ ጥያቄ ሊፈቱት እንደቻሉና በሁለቱ ህዝቦች መካከል በደም የተሳሰረ ግንኙነት እንዳላቸውና ከማንም እና ከምንም በላይ የኢትዮጵያ ሰላምና መረጋጋት ለኤርትራ ዋናው ነገር እንደሆነና የሁለቱ ሀገሮች መስማማት የሁለቱ ሀገሮች ህዝብ ደግሞ በሰላም ሁኔታቸውን በመፍታት ለቀጣይ ደግሞ ለአካባቢው ያለውንም ችግር እስከ መፍታት ድረስ እንደሚደርሱ ነው ፕሬዚደንቱ የጠቀሱት። በነገራችን ላይ ይሄ አንቀጽ ሰላሳ ዘጠኝ ብዙ የፖለቲካ ተንታኞች፣ ተቃዋሚዎች ብዙ ጊዜ ሲናገሩ እንደሚሰማው በተለይ የአንድነት ኃይሎች ነን የሚሉ ፖለቲከኞች ሲናገሩ እንደሚሰማው የወያኔና የሻዕቢያ ሴራ ነው ወይም ደግሞ የኢህአደግና የህዝባዊ ግንባር ሀርነት ኤርትራ ሴራ ነው፣ ሁለቱ ናቸው ያቀነባበሩት እንዲህ አይነቱን ነገር ኢትዮጵያን ለመበታተን ሆን ብለው ያቀነባበሩት እያሉ ሲተቹ ሲናገሩ ነው የሚሰማው። እንዲህ አይነት ጥያቄስ ቀርቦላቸዋል? ለፕሬዚደንቱ ፕሬዚደንቱ እንግዲህ ዋናው ያሰመሩበት ጉዳይ እዚህ ነጥብ ላይ ከሰባዎች ጀምሮ በሰማንያዎችና እስከ ዘጠናዎች የወያኔ ሀርነት ከተመሰረተበት ጀምሮ የትግራይ የመገንጠል ጉዳይ ሻቢያ ወይ ደግሞ በዛን ጊዜ የህዝባዊ ግንባር ተብሎ በሚጠራው ድርጅት ተቀባይነት አለመኖሩን፣ ብዙ ጊዜም በዚህ ጉዳይ ላይ ይከራከሩ እንደነበሩ፣ ኤርትራ ይሄን ጉዳይ አጥብቃ እንደምትቃወመው፣ እንዲህ አይነት ጉዳይ ከዚህ በፊት ከነበሩት መንግስታትም ያልታየና አሁን ግን መታየትም የሌለበት ጉዳይ እንደሆነና የወያነ ሀርነት ግንባር ግን ከመጀመሪያው የትግራይን ለመገንጠል እና ፕሬዝደንቱ ምንድን ነው ያሉት መገንጠል ከቻለን እንገነጠላለን አዋጁን ና እናውጣውና የአንቀጽ ሰላሳ ዘጠኙን እናውጣውና ትግራይ ራሱን ችላ መገንጠል ከቻለች ትገነጠላለች ይጻፍና ህጉ ላይ ይስፈርና የዛኔ የትግራይ የመገንጠል ጥያቄም ይዘው ስለተነሱ ነው የሚሉት። ፕሬዝደንቱ እንደገለጹት ከመጀመሪያም ጀምሮ ትግራይን ለመገንጠል ብለው ሜዳ እንደወረዱ በኋላ ግን የተለያዩ የአማራና የተለያዩ ብሔሮችን አሰባስቦ ይሄ ወደግ የሚል አንድ ድርጅት እንዳቋቋሙ ነው። እና ዋናው ከመጀመሪያ ጀምሮ ኤርትራ ይሄን ጉዳይ ከሜዳ ትግል ጀምሮ ይሄን ጉዳይ ትቃወመው እንደነበረና እስካሁንም ድረስ ከዘጠና በሰባዎቹ፣ በሰማኒያዎቹ እና በዘጠናዎቹም ሳይቀር እስካሁን ድረስም ኤርትራ በዚህ ላይ ያላት አስተያየቷ ኢትዮጵያ መከፋፈል እንደሌለባት፣ አንድ ኢትዮጵያ እንዳለች ተጠምራ እንድትኖር ይህ በብሔር በምናምን እና መከፋፈል እስከ መገንጠል የሚል ግን አደገኛነቱ ከበፊትም ከሰባዎች ከሰማኒያዎችም ጀምሮ የሚነጋገሩበት ጉዳይ እንደሆነና የህዝባዊ ግንባር ይሄን ጉዳይ ከሜዳ ጀምሮ እንደማይቀበለው ከትግሉ ጀምሮ እንደማይቀበለው ነው ፕሬዚደንቱ የገለጹት። የኤርትራን ነጻነትስ እንዴት ነው የሚመለከቱት? በዚህ ጋር ኤርትራንም ጨምሮ ነው ወይስ ቀሪዋን ኢትዮጵያን ማለታቸው ነው? እንግዲህ ፕሬዚደንቱ እንዳሉት ኤርትራ እንደ ሀገር ሆና ከድሮም ጀምሮ በተለያዩ የግዛት የገዥ ክፍሎች እየተገዛች ከአንዱ ወደ አንዱ እየተላለፈች ትመጣ የነበረ ጉዳይ ነው። ኤርትራ በዘጠ ከሁለተኛ የዓለም ጦርነት በኋላ ናጽነቷን ማግኘት ሲገባት፣ በዛ ወቅት ግን በተለያዩ የአሜሪካ ኃይሎች ወይካ በአሜሪካ መንግስት ናጽነቷን እንዳታገኝ እንደተደረገ እና መጀመሪያም ደግሞ ጀምሮ ኤርትራ እንደ ሀገር ነጻነት ትግሉን ስትጀምር እንደ ሀገር እንደነበረችና ትግራይ ግን የትግራይ ሀርነት ወያኔ ነው ብሎ የሚባለው እሱ ግን ከመጀመሪያው ጀምሮ ትግራይ አካል የኢትዮጵያ ስለሆነች ከመጀመሪያም ጥያቄውን የኢትዮጵያ ጥያቄ ለአንድነት የኢትዮጵያ ጥያቄ ብሎ መነሳት እንደነበረባቸው እና እስከ መጨረሻም አንድ ኢትዮጵያን ብሎ እንዲቀጥል እንደሚፈልጉ ነው። ኤርትራ ከመጀመሪያውም የኢትዮጵያ ክፍል ሆናም እንደማታውቅ ተገድዳ ግን ከሁለተኛ የዓለም ጦርነት በኋላ መሰጠት የሚገባውን ባለማግኘቷ ወደ ትግል ሜዳ እንደወረደች እና ይህን ጉዳይ በእንደዚህ ነው የመለሱት። ለመሆኑ ለምንድን ነው ፕሬዚደንቱ ይሄንን ጋዜጣዊ መግለጫ በዚህ ጊዜ መስጠት የፈለጉት እና በእንደዚህ አይነት ስፋት ያለው አካባቢ ጉዳዮች ላይ መናገር የወሰኑት? በአሁን ሰዓት እንግዲህ ያለው የአፍሪካ ቀንድ እና የአካባቢው ያለው አለመረጋጋት በተለያየ አዲስ አዲስ የሱዳን ዶብ የግብፅና የኢትዮጵያ ሁኔታ የቱርክ ሶማሌ እና አንቱን ውስጥ መግባት ግብፅ ከሱዳን ጋር ያላት አንዳንድ አለመረጋጋት የተለያየ በተለያየ ዜናዎችና በተለያየ ሜዲያዎች የሚገለጠውን ሁኔታ ሱዳንም ይሄን ነገር አያይዛ የዶቧን ከኤርትራ ጋር ያላትን ዶብ ለጸጥታ ሁኔታ በሚል ለስድስት ወር መዝጋቷንና በጠቅላላ ደግሞ እዚህ አካባቢ የአፍሪቃ ቀንዶ አካባቢ የሚታዩ አንዳንድ ሁኔታዎች ያለው በአሁን ሰዓት እሱን አስመልክተውና ኤርትራ አስተያየቷ ምን እንደሚመስል ለመግለጽ ነው ይህን ቃለ መጠየቅ ያደረጉት። ስለ አፍሪካ ቀንድና ሌሎች የውስጥ አገሩን በሚመለከት የሚሰጡት የእሱ አካል እንደሆነ ነው። ስለዚህ የሁለት ሺ አስራ ስምንት የአውሮፓ የሁለት ሺ አስራ ስምንት አመተ ምህረት መግለጫ መግቢያ መግለጫ ነው ማለት ነው። ብርሃነ በርሄ ከአስመራ ለጊዜህ በጣም አመሰግናለሁኝ። እሺ ሰለሞን፣ እኔም በጣም አመሰግናለሁ። ቻው ቻው

i take them to the እንግዲህ እስክስታውን እያስነካ ነበር ሄኖክ እኔም እንዲሁ ሙዚቃው ደስ ይላል። ትር እያረግ ነው ነበር እስክስታውን። እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ሁልጊዜ የምንቀበላለን። ስናስተናግዳቸው ያመሸኑ ሄኖክ ሰማ ጊዜርና፣ እኔም መስታወት አድራጋው ነበርን። እንግዲህ ጉዟቸው የሰመረ ይሁን እያል እንሰናበታቸዋለን። ሙዚቃ I'm going to go to the house. I'm going to go to son en radones Agu